አድማጮች፣ በስርጭታችን የጊዜ ሰሌዳ መሰረት ቀጣዩ ሳምንታዊው ዴሞክራሲ በተግባር ነው። የዛሬው የዲሞክራሲ በተግባር እንግዳ በቅርቡ የተመሰረተው ዓለም አቀፍ የኢትዮጵያውያን ዲሞክራሲያዊ ኃይሎች ንቅናቄ አባልና ከአስተባባሪዎቹ አንዱ አቶ ነአምን ዘለቀ ናቸው። ንቅናቄው በአራቱ ዋና ዋና የሀገሪቱ ቋንቋዎች በአማርኛ፣ በኦሮምኛ፣ በትግርኛና በሶማልኛ በቃ ገሄ ባስ ያአከል የሚል መፈክር አንግቧል። አላማው ምንድን ነው? መልእክቱስ ለማን? የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ላቶ ናአምን ከሰነዘራቸው ጥያቄዎች መካከል ናቸው። በቅርቡ አንድ ዓለም አቀፍ የኢትዮጵያን ዲሞክራሲያዊ ኃይሎች ንቅናቄ መመስረቱን የሚገልጽ መግለጫ አግኝተናል። ትክክለኛው መጠሪያ ስማችሁ ማን ይባላል? አቶ ናአምን አለም አቀፍ የሲቪክ ለውጥ በኢትዮጵያ እንቅስቃሴ። አለም አቀፍ ስትሉስ? አለም አቀፍ ስንል ልዩ ልዩ ፖለቲካ ኃይሎች ወይም በፖለቲካ ድርጅቶች ውስጥ ጉል ሚና ያላቸው ግለሰቦች በአውሮፓ፣ ካናዳ፣ በአሜሪካ እንዲሁም በአውስትራሊያ እንዲሁም የሲቪክ ድርጅቶች በግል ደግሞ የሚንቀሳቀሱ የሰብአዊ መብት ተሟጋቾች እነኚህን ሁሉ ያካተተ በዓለም አቀፍ ደረጃ የተመሰረተ እንቅስቃሴ ነው። በአጠቃላይ ምን ያህል ትሆናላችሁ? በብዙ መቶዎች የስብስቡ ውስጥ አላማ ምንድን ነው? አላማው የዚህ ኢትዮጵያ ውስጥ በአሁኑ ወቅት የሚገኘው አፋኝና ዘረኛ አምባገነን አገዛዝ ሀያ አመት በኢትዮጵያ ህዝብ ላይ ተንሰራፍቶ ይህ ነው የማይባል ግፍ ሲሰራ፣ ሲረግጥ እና የህዝብንና የሀገሪቷን ሀብት ሲዘርፍ የኖረ አገዛዝ ነው። ይህ አገዛዝ ሀያ አመት ሊሞላው ነው መጪው ግንቦት። ይህ አገዛዝ መወገድ አለበት የሚል ነው አላማው። ንቅናቄያችሁ አዲስ እንደመሆኑ ከሰሜን አፍሪካው የግብፁና ቱኒዚያው አብዮት ጋር ተመሳሳይነት ይኖረዋል አለው? ይህ ንቅናቄ የተመሰረተው በኢትዮጵያ ውስጥ ከፍተኛ መነሳሳት መኖሩንና በመረዳት በመገንዘብ ኢትዮጵያኖች በጋራ በውጭ ዓለም የሚኖሩ ኢትዮጵያኖች በጋራ ቆመው በጋራ ከኢትዮጵያ ህዝባችን ጋራ እንድንቆምና በአጭር ጊዜ ውስጥ ሊነሳ የሚችለውን የህዝብ እንቅስቃሴ እና የህዝብ ለነጻነትና ለፍትህ የሚያደርገው ትግል ለማጀብ ለማገዝ ባለን ፍላጎት መሰረት የተመሰረተ እንቅስቃሴ ነው። መፈክራችሁ ደግሞ በቃ ይላል። እስቲ ዘርዝሩልኝ። በቃ ስንል እንግዲህ ግፍ በቃ፣ ዘረኝነት በቃ፣ አምባገንነት በቃ፣ ድህነት በቃ፣ ማናለብኝነት በቃ፣ ፍትህ አልባ የሆነው ስርዓት ይብቃው፣ ሀያ አመት አገዛዝ፣ የወያኔ አገዛዝ ይብቃ። በኦሮምኛ ደግሞ ጋዬ፣ በትግርኛ የአከል፣ በሶማልኛ ባስ። አጠቃላይ በቃ ጋዬ አይከል ባስ ብለን ነው የተነሳ ነው። እነኚህ እንግዲህ መሪ መፈክሮቻችን ናቸው። መልእክቶቻችሁን በቀጥታ ለማን ነው ማድረስ የምትፈልጉት? ይህን ጥያቄ የማነሳበት ምክንያት ስላለኝ ነው። መልእክታችን ለማድረስ የምፈልገው በዋናነት ለኢትዮጵያ ህዝባችን ነው። ዛሬ በኢትዮጵያ ውስጥ በራስ ተነሳሽነት በተለያዩ አካባቢዎች ህዝቡ ራሱን እያደራጀ ይገኛል። ህዝቡ ለነጻነት እና ለፍትህ ከፍተኛ ጥማት እንዳለው ለመረዳት ችለናል። በየአካባቢው የምናገኘው መረጃ ኢትዮጵያ ህዝብ ልክ እንደ ቱኒዚያ እንደ ግብጽ ህዝቦች ፍርሃቱን አሸንፎ ይህንን አስከፊ ስርዓት ለመለወጥ ሊንቀሳቀስ እንደሚችል በአጭር ጊዜ ውስጥ ያሉን ልዩ ልዩ መረጃዎች ይጠቁማሉ። በዚህም መሰረት እኛም ከዚህ ከህዝባችን ትግል ጋራ ለነጻነቱ፣ ለመብቱ ከሚያደርገው ትግል ጋራ እንቅስቃሴ ጋራ አጋርነታችንን ለማስመስከር እና ለመግለጽ ነው። መልእክታችንም ለኢትዮጵያ ህዝባችን ነው። አለንልህ ከጀርባህነን፣ ከጎንህነን ለማለት ነው ፍላጎታችን። መልእክታችንም ለህዝባችን ነው እንዳልኩት። ምክንያት ስላለኝ ነው ይህን ጥያቄ ያነሳሁት። ገዢ ፓርቲ ኢህአዴግ ባለፈው ምርጫ ዘጠና ዘጠኝ ነጥብ ስድስት በመቶ ድምፅ አግኝቶ እንደተመረጠ ከፍተኛ የህዝብ ድጋፍ እንዳለው ያሳውቋል። ይህን መንግስት በዚህ ደረጃ ለሚደግፍ ህዝብ ነው መልእክታችሁ ውጤት ይኖረዋል? በጣም የሚገርም ነው እኮ። አዎ፣ ልክ የቱኒዥያም አምባገነን ቤናሊ ከሰማኒያ ስድስት በመቶ ድምፅ አግኝቼ ነው የተመረጥኩት ይላል። የሙባረክም አምባገነን አገዛዝ እንደዚሁ እነኚህ በህዝብ ማዕበል የሚናጡና እየተሽቀነጠሩ ያሉ አምባገነኖች በሙሉ ህዝብ መርቶት ነው በዘጠና በመቶ በዘጠና አምስት በመቶ ይላሉ። ነገር ግን እንዳየኸው ነው አቶ ሰለሞን፣ ህዝቡ መርጦት ሳይሆን አጭበርብረው በጉልበት በሽብር፣ በተጽዕኖ፣ በመደለል ፖለቲካል ክሮኒዝም ወር ደባልነት እንደሚባለው በጥቅማ ጥቅም ሰዎችን በመያዝ እንጂ ይሄ አገዛዝ ኢትዮጵያ ውስጥ ያለው አገዛዝ ህዝብ መርጦት አይደለም። አጭበርብሮ ዘርፎ ኮሮጆ ገልብጦ ብዙ አይነት መሰሪ ስራዎችን ሰርቶ ተቃዋሚ ሀይሎችን በህዝቡ ውስጥ እንዳይንቀሳቀሱ እግር ተወርች ጠፍሮ መብታቸውን አግዶ ረግጦ አስፈራርቶ ያገኘው እንጂ በትክክለኛ ፍትሀዊ ርዕታዊ ምርጫ እንኳን ኢትዮጵያ ውስጥ አይደለም በማንኛውም ዴሞክራሲ ሀገር እጅግ እጅግ የተወደዱ ፓርቲዎች ዘጠና ስድስት በመቶ ሊያመጡ የሚችሉበት ምንም አይነት ፕሬዚደንት የለም። የአምባገነና የስርዓቶች እነ ሳዳም ሁሴን እና የሶቪየት ዩኒየን የዚህ የምስራቅ አውሮፓ በሶሻሊስታዊ ሪዮት ስር የነበሩ ሀገሮች እንደነዛ አይነት አምባገነን ስርአቶች ብቻ ናቸው እንዲህ አይነት ድምጽ አገኘን የሚሉት እና ወያኔም ይሄ ዘጠና ዘጠኝ ነጥብ ስድስት በመቶ አገኘው የሚለው በማጨበርበር በዘረፋ የተገኘ እንጂ በትክክለኛው የህዝብ ምርጫ የተገኘ ውጤት አይደለም። ሌላ ጥያቄ ያለኝ የኢትዮጵያ መንግስት ልማታዊ መንግስት ነኝ ይላል። በኢትዮጵያ እድገትና ልማት ቅድሚያ ማግኘት ስላለባቸው የአምስት ዓመት ትራንስፎርሜሽን ፕላን ማውጣቱንም ይናገራል። በአንድ ወቅት ደግሞ አዲሱ የውጭ ጉዳይ ሚኒስትር አቶ ኃይለማርያም ደሳለኝ የምንወቀሰው የምዕራብ ዲሞክራሲን ስለማንከተል ነው በማለት ለቻይና ፖሊሲ አድናቆት እንዳላቸው ገልጸዋል። እናንተ ይሄን ትቃወማላችሁ እንዴ? አሁ እንቃወማል። ይሄ መንግስት ልማታዊ መንግስት አይደለም። ይሄ መንግስት ዘራፊና አሸባሪ ስርዓት ነው። ኢትዮጵያ ውስጥ ዛሬ ምን እየሆነ ነው ያለው የሚለውን ለመዳሰስ እኮ ይቻላል። የሀገሪቱ ሕዝብና ዜጎች በከፍተኛ ድህነት የሚማቅቁ ናቸው። ብዙሀኑ በድህነት መቀመቅ ውስጥ ነው የሚሰቃየው። ዛሬ እኮ የኢትዮጵያ እናቶች ልጆቻቸውን በፈረቃ የሚያበሉበት ነው። አቶ ሰለሞን ቢያንስ በሌሎቹ ሀገሮች ቱኒዚያና ግብጽ እኮ ዜጎች ሶስት ጊዜ የሚበሉበት ነው። የአገዛዙ ቁንጮ የዛሬ ሀያ አመት ኢትዮጵያ ሶስት ጊዜ እንዲበላ እናደርጋለን አለ። ዛሬም የሚደግመው ትራንስፎርሜሽን ልማታዊ መንግስት እያለ ይህንኑ ነው። ከሀያ አመት በኋላ ሚሊዮኖች ይሰቃያሉ። ሚሊዮኖች የምድር ሲኦል ውስጥ ይኖራሉ። እነሱና የእነሱ ተጠቃሚዎች፣ የእነሱ የፖለቲካ ደባሎች፣ የእነሱ ታማኞች ግን ዛሬ ሚሊዮነሮች ሆነዋል። እና ከቱኒዥያ ከግብጽ በጣም በከፋ ሁኔታ ላይ ያለ ነው። የት ልማታዊ መንግስት እያሉ ያጭበረብራሉ፣ ይሰብካሉ፣ ነጋ ጠባ ያደናቁሩናል። ግን ያለው ሪያሊቲ ኢትዮጵያ ውስጥ ዛሬ ወጣቱ በከፍተኛ ደረጃ ተስፋ ያጣበት ነው። በከፍተኛ ችግር፣ በስራ አጥነት፣ በመቀመቅ ውስጥ የሚሰቃይ ህዝብ ነው። በዛ ላይ ደግሞ ሰብአዊ መብት ረገጠው፣ አፈናው፣ አድሏዊነቱ፣ ዘረኝነቱ፣ የንግዱ ማህበረሰብ ክፍል ምን እየተደረገ ነው ዛሬ? የእነሱ ኩባንያዎች ወያኔ ኩባንያዎች እጅግ እየፋፉ ሀብታም እየሆኑ ሌላው ለፍቶ ግሮ ጥሮ ሀብት ያተረፈው ነጋዴ ከሜዳው እንዲባረር እየተደረገ ነው። ከሜዳው እየወጣ ነው። በማናለብኝነት ይታሰራል። ንግድ ቤቶቹ ይታሸጋሉ። ገበሬውን ብናየው በምን አይነት ሁኔታ ነው ያለው? የዚሁ ወያኔ ህወሓት የሚቆጣጠረው ኩባንያዎች እነሱ በሞኖፖሊ በያዙት የማዳበሪያ ቢዝነስ ንግድ ገበሬው ላይ የተጫነ ገበሬው ባለዳ የሆነ የዚህ ስርአት ጭሰኛ እየሆነ ነው። እያንዳንዱ ህብረተሰብ ክፍል ዛሬ በወያኔ ተቀፍድዶ የተያዘ ነው። ልማታዊ መንግስት የሚለው ዝም ብሎ ሰበካና የኢትዮጵያ ኢኮኖሚስቶች ኢኮኖሚ ምሁራን ብዙ ጽፈውበታል። ምንም በአምስት አመት ውስጥ የሚሉትን አይነት እንትን የሚከሰት አይደለም። ምክንያቱም ከመሰረቱ ይህ አገዛዝ ፖሊሲዎቹ የኢኮኖሚም ሆነ የፖለቲካ ፖሊሲዎቹ የተዛቡና ፍትሀዊ ባልሆነ የሀብት ድልድል ላይ ያልተመሰረተ ስለሆነ በአጠቃላይ ምንም የሚሉት ነገር ቋት የሚሞላ አይደለም እንዲሁ ህዝብን ለማታለል ለማደነጋገር፣ ለማጭበርበር የሚሰብኩት ነው። ኢትዮጵያ ብታድግ ብትለመልም እኮ ደስ ይለናል። አቶ ናምን ዘለቀ ለሰጡኝ ማብራሪያ በጣም አመሰግናለሁ። በጣም በጣም አመሰግናለሁ። እኔም አቶ ሰለሞን የአሜሪካ ድምፅ ሬዲዮ